ቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቤና ተጀመረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በሁለተኛው ዓለም ጦርነት በይሁዳዎቹ ላይ የደረሰውን ሲጀምር በእንደዛ አይነት ሁኔታ ነው የጀመረው። የሰማችኋቸው የኢትዮጵያ ሰብአዊ መብት ኮሚቴ ሊቀመንበር አቶ ስዩም ሀብተ ማርያም ናቸው። ተቋማቸው ስላስተባበረው ሰላማዊ ሰልፍ በምሽቱ ይነግሩናል። ህዝቡን እያጋጭ እያተረፈ የሚኖር ኃይል ገበያው ስለሚቋረጥበት አርፎ አይተኛ ነው። አሁን ደግሞ የሰማናቸው አቶ ጥላሁን ከበደን ነው። በደቡብ ክልል ውስጥ በህዝቦች መካከል ግጭት ፈጥረዋል የተባሉ በርካታ አመራሮች በቁጥጥር ስር መዋላቸው ተሰምቷል። ሙሉ ዘገባው በምሽቱ ይደመጣል። ተጨማሪ ጉዳዮችንም ይዘናል። ኤልያስ አስማረ ዝግጅቱን ያቀናብራል። ሀብታሙ ስዩም ደግሞ መሰናደውን እመራለሁ። ኤደን ገረመው አስከትላ የዓለም ዜና ታሰማናለች። አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል አድማጮቻችን። በትግራይ ክልል ለሚካሄደው ምርጫ የመራጮች ምዝገባ በትላንትናው ዕለት ተጠናቋል ሲል የክልሉ ምርጫ ኮሚሽን አስታወቀ። በዚህ የመራጮች ምዝገባ ከ2.6 ሚሊየን በላይ መራጮችን ለመመዝገብ ታቅዶ ከ2.74 ሚሊየን በላይ መራጮች ተመዝግበዋል። የኮሮና ቫይረስን በመከላከል የምርጫ ሂደቱ እየተካሄደ ነው ሲልም ኮሚሽኑ አስታውቋል። በአንዳንድ የክልሉ አካባቢዎች ሰዎች በግድ የምርጫ ካርድ እንዲወስዱ እየተገደዱ ነው ተብሎ ስለሚነሳው ጉዳይም ኮሚሽኑ ሲመልስ ምርጫ በፍቃድ የሚካሄድ መብት ነው በማለት በዚህ ሂደት ውስጥ ተገድጃለሁ ብሎ በክልል ውስጥ ያመለከተ አካል እንደሌለም ጨምሮ አስታውቋል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። የሱዳን የሽግግር መንግስት በግጭት በሚታመሰው በምዕራብ ዳርፉር ግዛት ከሚንቀሳቀሱ አማጺ ቡድኖች ጋር የሰላም ስምምነት ላይ መድረሱ ተገለጸ። ስምምነቱ ከሰባት ዓመታት በፊት ከሱዳን በተገነጠለችው በደቡብ ሱዳን ዋና ከተማ ጁባ ላይ ዛሬ መፈረሙን የሽግግሩ የስልጣን ክፍፍል መንግስት አስታውቋል። ስምምነቱ የተደረሰው የፍትህና የእኩልነት ንቅናቄና የሱዳን ነፃ አውጪ የጦር ሰራዊትን ከሚያቅፈው የሱዳን አብዮታዊ ግንባር ጋር መሆኑንም አመልክቷል። ግንባሩ በአጎራባቾቹ ደቡብ ኮርዶፋንና ብሉናይል ክፍለ ግዛቶች የተዋጊ አማጺ ቡድኖችንም ያካተተ ነው። በደቡብ ሱዳን ሽምግልና የተደረሰው ስምምነት ለአማጺ ቡድኖቹ የፖለቲካ ውክልና እንዲኖራቸው ተዋጊዎቻቸው በብሔራዊ የጸጥታ ኃይሉ እንዲዋሃዱ፣ የኢኮኖሚና የመሬት ይዞታ መብታቸውም የሚረጋገጥበት እንደሚሆን ተጠቁሟል። ስምምነቱን አንፈርምም ያሉ ሁለት አማጺ ቡድኖች መኖራቸውም ተገልጿል። የኢጣሊያ የአዮኒያ ባህር ጠረፍ ላይ ፍልሰተኞችን ያሳፈረ ጀልባ በደረሰበት ቃጠሎ ሶስት ስደተኞች መሞታቸውንና አንድ ስደተኛ በቃጠሎ መጎዳቱን የሀገሪቱ ፖሊሶች አስታወቁ። እንዲሁም የደረሰበት የጠፋ ሌላ ስደተኛ መኖሩንም አመልክተዋል። ፖሊሶቹ እንዳሉት ቃጠሎ የተነሳው በጀልባዋ ሞተር ላይ ነው። ምን ያህል ተሳፋሪዎች እንደነበሩ ለጊዜው አልታወቀም ብለዋል። ይሁን እንጂ በዘገባው መሰረት 21 ፍልሰተኞች ነበሩ የሚል ግምትም አለ። ፖሊሶች ከቃጠሉ በፊት 13ቱን አጅበው አውርደዋቸዋል። ይህ በእንዲህ እንዳለ የጣሊያንን መሬት ከሚረግጡት ፍልሰተኞች የሚበዙትን የምትቀበለዋ የላምፔዱሳ ደሴት ነዋሪዎች በቅርብ ጊዜያት የሚገቡ ፍልሰተኞች በመብዛታቸው ከመንግስት ተጨማሪ እርዳታ በመጠየቅ የተቃውሞ ሰልፍ ማካሄዳቸውም ተዘግቧል። ትላንት እሁድ ሌሊት አንድ ያረጀ የአሳ አጥማጭ ጀልባ ያሳፈራቸው 450 ፍልሰተኞች ደሴቲቱ ላይ ማውረዱን ተከትሎ የላምፔዱሳ ከንቲባ ህዝቡ ከመንግስት ተጨማሪ ድጋፍ እንዲሰጥ አጠቃላይ የስራ ማቆም አድማ እንዲመታ ጥሪ አድርገዋል። የጣሊያን መንግስት ይህንኑ ተከትሎ ለለይቶ ማቆያነት የሚውሉ ሶስት ጀልባዎችንም ልኳል። እስከ ረቡ ደግሞ ሁለት ተጨማሪ ጀልባዎችንም እንልካለን ሲል አስታውቋል። በዓለም አቀፍ የኮቪድ-19 ዜናዎች ዩናይትድ ስቴትስ ውስጥ በኮሮና ቫይረስ መያዛቸው የተረጋገጠው ሰዎች ቁጥር ወደ ስድስት ሚሊዮን እየተጠጋ መሆኑን በበሽ ምክንያት ህይወታቸው ያለፉ ሰዎች ቁጥርም 183ሺህ መድረሱ ተዘግቧል። በጆን ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት አራት የማዕከላዊ ምዕራብ ዩናይትድ ስቴትስ ክፍለ ግዛቶች አዮዋ፣ ሰሜን ዳኮታ፣ ደቡብ ዳኮታ ና ሜነሶታ በቅርብ ቀናት በየቀኑ ከምንጊዜውም የበዙ አዲስ የቫይረሱ ተጠቂዎች እየተገኙ መሆናቸውን አስታውቋል። ሞንታና እና አይዳሆም በኮቪድ ምክንያት ሆስፒታል የሚገቡ ህሙማን ቁጥር ማሻቀቡ ታውቋል። አጠቃላይ የሀገሪቱ የወረርሽኙን ይዞታ በተመለከተ ግን ሆስፒታል የሚገቡ ህሙማን፣ በበሽታው ሳቢያ የሚሞቱ የሚሞቱና በቫይረሱ አዲስ የሚያዙ ሰዎች ቁጥር እየቀነሰ መሆኑም ተመልክቷል። ዩናይትድ ስቴትስ በቫይረሱ ተያያዦች አሀዝ ከዓለም ትልቁን የያዘች ቢሆንም ከህዝብ ብዛት አንጻር ሲሰላ ግን አስረኛ መሆኗን ሮይተርስ ሲያጠናቀረው አሃዝ ይጠቁማል። ብራዚል፣ ፔሩና ቺሌ ዩናይትድ ስቴትስን ይቀድመዋታል። በበሽታው ሳቢያ በሞቱት ሰዎች አሃዝም ከህዝብ ብዛት አስራ አንደኛ እንደሆነችም የገለጸው ዘገባው ስዊድን፣ ብራዚል ጣሊያን፣ ቺሌ፣ ስፔን፣ ዩናይትድ ኪንግደም፣ ቤልጅየም እና ፔሩ ተቀዳሚዎች እንደሆኑም ዘርዝሯል። አድማጮች፣ ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ትቆዩ ዘንድ እንጋብዛለን። ከዜናዎቹ ጋር ኤደን ገረመው ነበርኩ ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። መቀመጫውን ጀርመን ላይ ያደረገው የኢትዮጵያ ሰብአዊ መብት ኮሚቴ ያስተባበረው ሰላማዊ ሰልፍ ፍራንክፈርት ላይ ቅዳሜ ዕለት ተደርጓል። በመቶዎች የሚቆጠሩ ከተለያዩ የጀርመን ከተሞች የመጡ ኢትዮጵያን እንደተሳተፉበት በተነገረው ሰልፍ ላይ ኢትዮጵያ ውስጥ እየደረሱ ነው የተባሉ የሰብአዊ መብት ረገጣዎችን በተመለከተ የኢትዮጵያ መንግስት አጋር ለሆኑ የአውሮፓ ተቋማት መልእክት እንደተላለፈ የኮሚቴው ሊቀመንበር አቶ ስዩም ሀብተ ማርያም ለቪኦኤ ተናግረዋል። በሰልፉ ላይ ደምቀው የተሰሙ ሀሳቦችን ከሚያጋሩበት ከእሳቸው ጋር የተደረገው ቃለ ምልልስ በመቀጠል ይሰማል። በቅዳሜው ሰልፍ የተጠራበት ዋና ዓላማው የብልጽግና ፓርቲ ከፍተኛ ባለስልጣን የሆኑት እንደዚሁም ክልሉ አስተላሰላዊ በሆኑት በአቶ ሽመልስ አብዲሳ በዝግ ስብሰባ የተናገሩትን በጣም ሁኔታው ስላስተነገጠን እሱንና እንደዚሁም ደግሞ የህሊና እስረኞችን በተመለክተ ነው ይሄንን ሰልፍ የጠራ ነው። የአቶ ሽመልስ ንግግር በእውነቱ ለኛ በተለይ በዚህ ጀርመን ሀገር ብዙ ትምህርት የሰጠን ነው ከናዚዎች አነሳስና አወዳደቅ ጀምሮ የተወሰኑ ግሩፖችን፣ የሃይማኖት ቡድኖችን ወይም የተለያዩ ሰዎችን ለይቶ በማውጣት በማብላት እኛና እነሱ በማለት በሁለተኛው ዓለም ጦርነት በይሁዳዎቹ ላይ የደረሰውን ሲጀምር በእንደዛ አይነት ሁኔታ ነው የጀመረው። ዲሞግራፊ የመለወጥ፣ ሰዎችን ማጥፋት፣ ቋንቋን መግደል እና ከአቶ ሽመልስ አብዲሳ የተማናቸው ንግግሮች ከአሁን በፊት የተፈጠሩትን ያየናቸውን ነገሮች እና አሁንም እየተፈጠሩ ያሉትን፣ ወደፊቱ ሊፈጠሩ የሚችሉትን ነገር ነው። ራሱን የቻለ የዘር ማጥፋት ፕላን ተብሎ ሊደጎም የሚችል ነው። በማንኛውም መስፈርት እና በማውገዝ እንደዚሁም ከዘፋኙ ሞት በኋላ የተፈጠሩት የዘር ማጥፋት ድርጊቶች ደግመን በማውገዝ እና ወደፊትም ደግሞ እንዳይደገም ማለት ነው። ከዛም አያይዞ ልክ ድምፃዊው ከሞተ በኋላ በጥቂት ሰዓታቶች ውስጥ ነው ሰዎቹ መጨፍጨፍ እና ንብረታቸው መቃጠል፣ መውደብ፣ መታረድ የጀመሩት። ፊልሜ በስሜት የተነሳ ሳይሆን ካሁን በፊት እንደተደረጉት በሙሉ ሊስት ይዘው ቤት ለቤት እየሄዱ እየመረጡ ነው ሰውን ያጠፉትና እና ይሄ እንደ ዘር ማጥፋት ነው የምንወስደው ጄኖሳይድ ነው ለእኛ። እና ይህንን ነገር በማውገዝና አሁንም ይሄ ሊደገም ስለሚችል ለግፏኑ ድምፃችንን ለማሰማት ያወጣ ነው። እንደዚሁም ደግሞ በዓለም አቀፍ በሆነ ገለልተኛ አካል እንዲጣራ ለመጠየቅ ነው ይህንን ሰልፍ የወጣ ነው። ከዛም በተጨማሪ የህሊና እስረኞች ናቸው ብለን የወሰድናቸውን እነ አቶ እስክንድር ነጋን አቶ ስንታየው ቸኮልን፣ ወይዘሮ አስቴር ስዩምን፣ አቶ ልደቱ አያሌውን፣ አቶ ይልቃልን ጌትነትን፣ ሌሎቹን የባልደራስ ፖለቲከኞች እና አብረው የታሰሩን ሰዎች የእስራቸውን ሁኔታ በማውገዝ እና በአስቸኳይ እንዲፈቱ ለመጠየቅ ነው ይህንን ሰልፍ የጠራ ነው። አቶ ስዩም እንግዲህ ከዚህ በፊት በመገናኛ ብዙኃን ላይ ሰምተው ሊሆን ይችላል። የኢትዮጵያ መንግስት በኦሮሚያ ክልል ውስጥ በተፈጠረው ግጭት ውስጥ ኦሮምኛ ቋንቋ ተናጋሪዎችም በብዛት ሕይወታቸውን አጥተዋል፣ አንድ ብሔር ላይ ያነጣጠረው የሚባለው ነገር እውነታ ላይ እየተመሰረተ አይደለም ብሎ ይሟገታል። ከዚህ በተጨማሪ ደግሞ በባለስልጣናቶች በኩል ተነገሩ የሚባሉ ከፋፋይነት ስሜት አላቸው የሚባሉ ንግግሮችንም በአማራና በኦሮሞ መካከል ግጭትና ቁርሾ ለማምጣት የሚደረግ ጥረት አካልም ነው ብሎ መልስ ሰጥቷል። በተደጋጋሚ በዚህ ጉዳይ ላይ ያለው እይታ ምንድን ነው? በመጀመሪያ ደረጃ ማንኛውም የግል ስሜት ወይም ደግሞ መሰረት ከሌለው ክስ ሳይሆን፣ በትክክሉ አንድ ከፍተኛ የመንግስት አመራር ባለስልጣን በሚናገረው በቃሉ ነው የሚወሰደው፣ ያለ ያልወሰደው ቃል ምን ያመጣል? ምንድን የተናገረው በዛ ነው እንጂ የሚፈረደው። ምሳሌ እንደሰማ እኛ ፓርቲያችን እያሉ ሰዎች መልስ አቢሳ ይናገሩ የነበረው ከአሁን በፊት ምን እንዳደረጉ፣ አሁን ምን እየተሰራ እንደሆነ፣ ወደፊትስ ምን እንደሚሰራ በዝርዝር ነው ያስቀመጡት እና ሰው መፍረጃ አለበት። ይሄ ለማጋጨት ነው ወይም በትክክል ሰው አልተረዳኝም የሚባል ነገር እንኳን እዚህ ላይ ውሃ የሚቋጥር አይደለም። ያለምንም ወገንተኛነት ሰውየው የተናገሩትን ንግግር በቀጥታ ዋን ቱ ዋን በመውሰድ ነው ድምዳሜ ላይ አይደረስ። ኦሮሞዎችም ተገለዋል፣ አንድ ዘር ላይ ብቻ ያነጣጠር አይደለም ለሚለው ነገር ሩዋንዳ ውስጥ ለምሳሌ የዘር ማጥፋቱ በተጀመረ ጊዜ፣ ቱትሲዎች በሚጨፈጭፉበት ጊዜ ያንን ዓላማ የማይደግፉ ሞዴሬት ሁቶች የሚባሉ ሁሉ አብረው ተጨፍጭፈዋል እና እዚህ ላይ ኦሮሞ ት አይደለም በእርግጥ የኦርቶዶክስ አማኝ የሆኑት ኦሮሞዎች ሁሉ ተገለዋል ግን እነዚህ ይህንን ጭፍጨፋ የሚያካሄዱት ሰዎች ዓላማቸው አንድና አንድ ነው። ለማባረር ነው። ከፍተኛ ንብረት ማውደም እና ጭፍጨፋ ያካሄዱት። እኛም በሰላማዊ ሰልፋችን ላይ ሆነ በምንጽፈውም በምንቃወሙም ነገር ቢሆን ክርስቲያኖችን ብለናል፣ ሌሎቹንም ጠርትናለን። እርግጥ በመንግስት በኩል የመሸፋፈን ሁኔታዎች ይታያሉ። ያለ ውሃ የሚቋጥር አይደለም። ከባለስልጣኖቹ ያለማቋረጥ የሚነዛ ጠላቻ ነው። ቡድኖቹንም መንገድና በር የከፈተላቸው ይህን ነገር ለማድረግ። በዚህ ላይ የፖሊስ ኃይሉ ባለስልጣኖች፣ ኃላፊዎች እነዚህ ሁሉ አብረው የተባበሩበት ነገር ነው። ሰው ሲጨፈጨፍ በሚቃጠልበት በሚገደልበት ጊዜ ምንም እርምጃ አልወሰዱም። የስም ውስጥ ሰጥተዋል፣ እንዲታደኑ አድርገዋል። በአንድ ላይ ብቻ አይደለም ያነጣጠረው የሚለው ነገር እንኳን ስህተት ነው። ያነጣጠረው በአማራው ላይ በኦርቶዶክስ ላይ እና ኦሮሞ ባሮሮች ላይ ነው እና ክርስቲያን የሆኑ ኦሮሞዎችም አብረውም ተጠቅተዋል። ግን ሲጀመር ጀምሮ ፕላኑ ይህንን የዘር ማጥፋት እንደዚሁም በአንድ ዘርና ሃይማኖት ላይ ያነጣጠረ ለመሆኑ ከረጅም ዓመት ጀምሮ ያየ ነው። ይኸውና ፍሬውን ነው እያየን ያለ ነው። አሁን አሁን ላይ የሰብዓዊ መብት ተቋማት ግሉል ስፍራ ላይ ቁመው አጥኚ ቡድን ልከው የሚያገኙትን ግኝት ከማቅረብ ይልቅ ለልባቸው ወይም ደግሞ ለሀሳባቸው ወደ ቀረበው አካል የዘመመ መግለጫ ያወጣሉ የሚል አዲስ ወቀሳም እየተቀሰቀሰ ይገኛል የእናንተ ተቋም መሰል መግለጫዎችና መሰል ሰልፎችን ከመጥራቱ በፊት እነዚህን መግለጫዎችን የሚያወጣባቸው ጉዳዮች በእውነት ስለመከናወናቸው፣ በእውነት ስለመድረሳቸው ምን ያክል ያጣራል? የሚወስዳቸው እርምጃዎች ለሀገርና ለሕዝብ ነገር እርምጃ የተሻለ መሆን አለመሆኑን በምን ሂደት ውስጥ ነው ውሳኔ ላይ ደርሶ እነዚህን ነገሮች የሚያደርገው? ምን ያክል ኃላፊነቱን በሚገባው መጠን እየተወጣ ነው? በጣም ጥሩ አመሰግናለሁ። በእርግጣው ይሄ የኢትዮጵያ ሰብአዊ መብት ኮሚቴ በአውሮፓ በጀመንም ሰሜንነት አለው አመታት ጀምሮ እስከ ዛሬ ድረስ በዚህ ስራ ላይ በቆየንባቸው ጊዜ ምንም የስህተት መረጃ የስጠንበት ያቀረበበት የተቃወምበት ጊዜ የለም። ሁልጊዜ በእርጋታና በተጨባጭ ያሉትን ነገሮች ነው ለማቅረብ የሞከር ነው። በእርግጥ አሁን ይሄ በሰብአዊ መብት ድርጅቶች ላይ የሚሰነዘረው አንዳንድ ወቀሳ እንደው ለመጥቀስ ስፈልግ ባለፈው ጊዜ ከአምነስቲ ኢንተርናሽናል ጋር በተያያዘ የተፈጠሩ ስህተቶች አሉ። ለዛ የሚቅርሳ ጠይቀዋል። እኛ ግን ከዚህ የተለየ ነው። አንደኛ ኢትዮጵያ ውስጥ ለተወለድን ለየት ባለ ሁኔታ ነው መረጃውንም በማግኘት በኩል በማመዛዘን በኩል ከማንኛውም ወገናዊነት በጸዳ ሁኔታ የፖለቲካ አይድ ያልያዘ መረጃዎች ነው አጠናቅረን እኛ የምናቀርበው። ለምሳሌ እነዚህ ጭፍጨፋዎችና ግድያዎች ከመጀመራቸው በፊት ብዙ መረጃዎች ደርሰውናል። በግሩፕ ተደራጅተው ከተማ ውስጥ ለምሳሌ በሰልፋችንም ላይ ጠቅሰነዋል። የእርሻ ቦታ የተሰጣቸውን ሰው ከክፍለ ከተማው ጋር በመተባበር ቄሮ የሚባሉ ቡድኖችን አስተባብረው ወረው በመግባት የእርሻ ቦታውን በማፍረስ በማበላሸት ያባረሯቸው ግለሰቦች ኮንታክት አድርገውናል። የፍርድ ቤት ማዘዣ ከወጣ በኋላ እንኳን ክፍለ ከተማው ያን አልቀበልም ብሎ እስካሁን ድረስ በፍርድ ቤት ነው ያሉት እና እነዚህም በስነ ስርአቱ አይተን አጥረተን በጣም ተጠንቅቀን ነው መግለጫዎችን የምናወጣው እንጂ ዝም ብሎ ፖለቲካ ወገኝተኝነትን የያዙ ነገሮችን ለመስራት አንፈልግም። ዋናው ጥረታችን ምንድን ነው? በሀገሪቱ ውስጥ የህግ የበላይነት እንዲኖር፣ የሰው ልጆች መብት እንዲከበር ነው። እኛ የፓርቲ ፖለቲካ አንሰራም። የምንሰራው የሰው ልጅም ደህንነት፣ እንደዚሁም ደግሞ የህግ የበላይነት እንዲኖር ነው። አቶ ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብት ኮሚቴ ኃላፊ ነዎት። ለነበረን ቆይታ በእጅጉ አመሰግናለሁ። አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። አሁን ወደ ጎረቤት ሀገር ኬንያ እናቀናለን። በኬንያ የኮሮና ቫይረስ ወረርሽኝ ከገባ ጀምሮ የሴቶች አስገድዶ መደፈርና ፆታዊ ጥቃቶች በእጅጉ መጨመራቸውን፣ ጥቃት አድራሾቹ በአብዛኛው ደግሞ ሽም እንደሆኑ እየተነገር ነው። በናይሮቢ የሚገኙ መጠለያዎችም ከጥቃት አድራሾቻቸው ከለላ በሚፈልጉ ሴቶች እየሞሉ መሆናቸውንም መሐመድ የሱፍ ከኬንያ የላከው ዘገባ ያመላክታል። የመሐመድን ዘገባ ስመኝሽ የቆየ እንደሚከተለው ታሰማናለች። በኬንያ በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው ህጻናት አብዛኛውን ጊዜያቸውን በቤት ውስጥ ያሳልፋሉ። ይህ ደግሞ ለጾታዊ ጥቃት አድራሾች እያጋለጣቸው ነው። ጁዲት አንዲሶ የአምስት ልጆች እናት ስትሆን ዕድሜው ሀያ የሚሆን ወጣት በአስራዎቹ ውስጥ የምትገኘውን ሴት ልጇን እንዳስረገዘባት ትናገራለች። ኒካንዛ ኮሞሊዛ የሆነውን ለማወቅ ልጄን ስመረምራት እኔ በሌለሁበት ልጁ እንዴት ወደ ቤት እንደሚመጣና አስርና ሀያ ሽልንግ እየሰጠ በአቅራቢያ ወደሚገኝ ሰዋራ ህንጻ እንደሚወስዷት ነገረችኝ። እነዚህ ጥቃት የሚደርስባቸው ህጻናት በአብዛኛው በናይሮቢ መሀል ከተማ ወደሚገኙ መጠለያ ተቋማት ውስጥ ይገባሉ። ከነዚህ ተቋማት መሀል አንዱ የሆነው ማሻ የሴቶች መጠለያ ጣቢያ በአሁኑ ሰዓት 26 ሴቶች የሚገኙ ሲሆን ከነዚህ ውስጥ 17ቱ በመጋቢትና በሐምሌ ወራት መሃል ጥቃት የደረሰባቸው ናቸው። መጠለያ ጣቢያውን የምታስተዳድረው ፍሎረንስ ኬያ ሌሎች ወደ መጠለያው መግባት የሚፈልጉ በርካታ ልጃገረዶች እንዳሉ ታስረዳለች። በእኛ መጠለያ የምንቀበለው አቅማችን የፈቀደውንና ልናስተዳድር የምንችለውን ብቻ ነው። በዛ ምክንያት በጣም ብዙ ጥቃት የደረሰባቸውን ሴቶች ከበር ስንመልስ በጣም እናዝናለን። ለእነሱ ግን መጠለያው ስለሞላ ቦታ የለም ነው የምንላቸው። በመላው ኬንያ ቢያንስ አምስት ሺህ የሚሆኑ ፆታን መሰረት ያደረጉ ጥቃቶች መፈጸማቸውን መረጃ እንደደረሰው የኬንያ የጤና ሚኒስትር አስታውቋል። ከነዚህ ውስጥ 65 በመቶ የሚሆኑ ጥቃቶች የተፈጸሙት እድሜያቸው ከ18 ዓመት በታች በሆኑ ሕጻናት ላይ መሆኑንም የጤና ሚኒስቴር መስሪያ ቤቱ መረጃ ያሳያል። የጤና ረዳት ሆና የምታገለግለው ፋኒስ ሊሲጋሊ ጥቃቱ በአብዛኛው ለሴቶቹ ቅርብ በሆኑ ሰዎች የተፈጸመ መሆኑንና አብዛኞቹ ጾታዊ ጥቃት ወንጀል ነው ብለው እንደማያስቡ ታስረዳለች። አብዛኞቹ የተፈጸመባቸው ወንጀል መሆኑን መሆኑንና በህግ እንደሚያስቀጣ አያውቁም። ወላጆችንም ስለማያደርጉላቸው ብቻ ይሁን ብለው ይቀበላሉ። አንደኛዋ ሴት ልጇ ጥቃት የተፈጸመባት አንዲሾም ትምህርት ቤት መዘጋቱ የሚቀጥል ከሆነ ሌሎች ሴቶች ልጆቿም ተመሳሳይ ጥቃት እንዳይደርስባቸው እንደምትሰጋ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ወደ ኢትዮጵያ እንመለስ። በደቡብ ክልል በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭቶች ፈጥረው በርካቶች እንዲገደሉና ንብረት እንዲወድምም አድርገዋል የተባሉ 34 አመራሮችና ባለሙያዎች በቁጥጥር ስር መዋላቸው ተሰምተዋል። ዮናታን ዘብዴዎስ። የጽህፈት ቤቱ ኃላፊ አቶ ጥላሁን ከበደ ለክልሉ ብልጽግና ፓርቲ አመራሮች ከዛሬ ጀምሮ ለተከታታይ አምስት ቀናት የምሰጠውን ስልጠና አስመልክተው መግለጫ ሲሰጡ እንዳሉት በአገሪቱ መጥቷል ያሉትን ለውጥና የለውጡ ሂደት ተከትሎ በደቡብ ክልል በበርካታ ዞኖችና ወረዳዎች በተፈጠረ የጸጥታ መደፍረስ አስቸጋሪ ጊዜያት አልፈዋል። አቶ ጥላሁን ግጭት በመፍጠር ውስጥ እጃቸው አሉ የተባሉ የፓርቲው ኃላፊዎች ላይ እርምጃ የተወሰደ መሆኑን ገልጠው በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራገ ዞን መስቃና ማረቆ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረት እንዲወድም አድርጓል ያሏቸውን 34 አመራሮችና ባለሙያዎች መታሰራቸውን ማስታውቀዋል። በውይይት በተግባቦት መፈታት የሚቻል ነገር ወደ ግጭት እያመሩ ሰው እንዲያልቅም እንዲሞትም ንብረት እንዲወድም ምክንያት የሚሆኑባቸው ቦታዎች አሉ። ጸጥታ መደፍረስ አሁን ለአብነት የኮንሶ ዞንና የአለልይ ወረዳ ወሰን ላይ በደን ረጅም ጊዜ የጋራ ወይም ደግሞ በወሰናቸው የሚገኘውን የኮኮባ ሳላም የሚባል ደን በጋራ እንዲጠቀም ተብሎ ተስማምቶ ረጅም ሲጠቀሙ ግን አሁን ከአንድ ወገን ያለ ፍቃድ ገብቶ ተጠቅሟል በሚል በተነሳው ይሄን የተጠቀመውን አካል የመጠየቅ ወይም ደግሞ ቁጭ ብሎ ተወያይቶ መፍታት እየተቻለ ወደ ግጭት እንዲመራ ይሄም የሆነበት ዋናው ታቅዶ እንግዲህ ሰው እርስ በርስ ወደ ጥፋትም እንዲገባ ንብረትም ጭምር እንዲወድም ምክንያት በመሆን አመራሩ መርቶ በጣም በርካታ ወገኖቻችን ሕይወት ያጣንበት ንብረት የወደመበት አግባብ ነው የተፈጠረው። ይህን ያው ለዚህ ተግባር በጣም ባለቤት የሆኑ የመሩ አመራሮች ተይዘው ምርመራ እየተካሄደ የተጠራባቸው ነው የሚገኘው። ያገዙ ባለቤት የሆኑ ሌሎች አካላትም አሉ። አስራ አንድ አመራሮች ታሰሩት ከኮንሶና ከአሌ ወረዳ ግጭት ጋር በተያያዘ ሲሆን በተመሳሳይ በጉራጌ ዞን መስቃንና ማረቆ ወረዳ መካከል በተፈጠረው ግጭትም እጃቸው አለበት የተባሉ 23 አመራሮችና ባልሚያዎች በቁጥጥር ስር ውለዋል። የመንግስት የጸጥታ ኃይልና ሕዝብ ባደረጉት ርብርብ ከጊዜ ወደ ጊዜ በክልሉ አንጻራዊ ነው ያሉት ሰላም መስፈኑን ተናግረው በየአካባቢው የሚፈጠሩ ግጭቶች የከፋ ጉዳት እንዳያስከትሉ የግጭቱ መሪዎችና ጠንሳሾችን አጣርቶ በቁጥጥር ስር የማዋል ስራ እየተሰራ መሆኑን አስታውቀዋል። ይሄ የብሔር ነጋዴ የሚባለው ወይም ደግሞ ሕዝቡን እያጋጨ እያተረፈ የሚኖር ኃይል ገበያው ስለሚቋረጥበት አርፎ አይተኛምና የተወሰኑ ምልክቶች አሉ ስለዚህ እነኛን የማስተካከሉ ተግባር ያው ብደም አርነመን መሄድ አለብን ብለን እየተሰራ ነው የሚገኘው በሌሎች አካባቢዎችን በዝልክ የጽጥታ ስጋት የሚባሉ በተለይ በጉራጌ ዞን መስቃን ና ማረቆ እንዲሁም ደግሞ ደቡብ ኦሞ በኦሞ ወንዝ ሙላት ምክንያት ከብቶቻቸው ጋር የተፈናቀሉ የኛንጋቶም ና የዳሰነች አርብቶ አደሮች ከሰሜን ኬንያ የመጡ ዘራፊዎች ክብቶቻቸውን የመዝረፍ ሙከራዎች እንዳለ ወደ ምዕራቡም በተለይ ወደ ቤንሸኮ ምዕራቦቡ አካባቢም እንደዚሁ ትንኮሳዎች አሉ። በዋናነት እንግዲህ እነህ የጸጥታ መደፍረስ እና ትንኮሳ አመራራችን ህዝቡን በማስተባበር ወደ ከፋ ግጭትና ጉዳት ሳይደርስ ለመቆጣጠር የሚያስችል ስራ እየሰሩ ያሉበት ሁኔታ አለ። ግጭቱ በሌሎችም አካባቢዎች መኖራቸውን ገልጠው የመቆጣጠር ስራ በመሰራት ላይ መሆናቸውን ተናግረዋል። በክልሉ በተለያዩ አካባቢዎች ለጸጥታ መደፍረሱ ምክንያት የሚሆኑ አካላትን ተጠያቂ የማድረግና የሕግ የበላይነትን የማረጋገጥ ተግባር ተጠናክሮ የሚቀጥል መሆኑንም አቶ ጥላሁን ተናግሯል። የቆዩ በተለይ እንደ መስቃን ማረቆ አይነት ክዜዎችን በመሰረታዊነት ምክንያታቸው ምንድን ነው የሚለውን ለመፍታት ስራዎች የተሰሩ ናቸው። ግን በዚህም ለመምጣም የችግሩ ባለቤት የሆኑ ህዝቦቹ እንዳይታረቁ፣ ህዝቦቹ ተረጋግቶ እንዳይኖሩ ባለቤት የሆኑ የእኛ አመራሮች ሰሞኑን ሲሪየስ የሆነ እርምጃ ከዚህ ቀደም አመራ ነበሩ የተነሱ ውጭ የሆነ ደግሞ የቀሰቀሱ የሚያስቸግሩትን ህጋዊ እርምጃ የተወሰደባቸው ነው አገኝበት ሁኔታ ነው ያለ ና አጠቃላይ የህግ የበላይነት ከማስከበር አንጻር ምክልላችን የህግ የበላይነትን ስናስከብር ነው የዜ ቻችን የመኖር ዋስትና ልናዳግጥ የምንችለው። ስለዚህ ፓርቲያችን የህግ በላይነት ማስከበር ለድርድር የሚቀርብ ጉዳይ እንዳልሆነ አረጋግጦ ከሚመለከተው አካል በመቀናጀት የህግ በላይነት በሁሉም አካባቢ እንዲሰፍን እያደረግን እንገኛለን። ቁጥራቸውን ማንነታቸውና የስራ ኃላፊነታቸውን ባይገልጡም በደቡብ ክልል ብልጽግና ፓርቲ ውስጥ ሆነው የአስተሳሰብና የተግባር አንድነት ችግር የፈጠሩና ለትርምስና ሁከት ምክንያት የሆኑ አመራሮች ላይ እርምጃ መወሰድም ጠቁመዋል። የተግባርና የአስተሳሰብ አንድነት ስለላላ ክፍተት በመሀከላችን በተወሰነ መንገድ ስለተፈጠረ ይህ ክፍተት የተወሰነ ቦታ ላይ ችግሮች እንዲነሱ ወይም እንዲከሰቱ ምክንያት ሆናል። ስለዚህ ይህንን ቶሎ ለማረም የፖለቲካዊ እርምጃዎች ተወስደዋል። ፖለቲካ እርምጃዎች ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ እስከ ማገድ ከመንግስት የስራ ኃላፊነት እስከ ማንሳት ድረስ የተወሰደባቸው ያሉ በእኛ ክልል ከብልጽግና ፓርቲ የታገደ የፓርቲ ስራ አስፈጻሚ ኮሚቴ አባል ሆኖ የተግባርና ያሳሰብ አንድነት ውስጥ ችግር የፈጠረ ና የችግሩ ባለቤት ሆኖ በጣም ለፈተና ወይም ደግሞ ይህን ችግር ለትርምስ ምክንያት የሆነ አንድ የብልጽግና ስራ አስፈጻሚ ኮሚቴ አግደናል። ከአስተባሪ ኮሚቴ ደረጃም በሽግሽግ እንዲወጣ አንድ አመራር አስወግደናል። ከዛ ውጪ በዞንና በልዩ ወረዳ በርከት ያሉ አመራሮች ከኃላፊነት እንድነሱ ከፓርቲውና ከመንግስት ስራ ኃላፊነት እንድነሱ ቁጥሩ አሁንም እርምጃ የተወሰደ ስላለ ሪፋይን አድርገን ስንጨርስ ያው ቀጣይ በተከታታይ እያጣራን ይወስድን ስላለን ቁጥሩን እንገልጻለን። ግን በዋናነት ሊያዝ የሚገባው ፖለቲካዊ እርምጃ በስራ አስፈጻሚ ብቻ ሳይሆን እስከ ታች ድረስ ያሉ የእኛ አመራር ከመንግስትና ከፓርቲ ስራ ኃላፊነት የሚነሱ እንዲነሱም ጭምር እርምጃ የተወሰደ እያስተካከል ያለንበት ሁኔታ ነው ያለው። በኮንሶና በአለ መካከል ብቻ በተፈጠረ ግጭት ከ16 ሰዎች በላይ መገደላቸውና ከ20 ሺህ በላይ ዜጎች መፈናቀላቸውን እንዲሁም አያሌ ንብረት መውደሙንም ቪኦኤ ዘግቦ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ አዋሳ። let okay. you let እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። ኤልያስ አስማረ የመሰናዱ አቀናባሪ ትስታብላክ የመሰናዶ አርታኢ ታሙስዩም የዛሬው ትረኛ አስተናባሪ ነበርኩ። መልካም ምሽት ይሁንላችሁ። የነገሰ ይበለ።